በኮሮና ቫይረስ ወረርሽኝ ምክንያት በኢትዮጵያ የታወጀውና ለአምስት ወራት ያህል ተፈጻሚ ሲሆን የቆየው አስቸኳይ ጊዜ አዋጅ ነሐሴ 30 2012 ዓ.ም ማብቃቱን ተከትሎ የሀገሪቱ የጤና ሚኒስቴር ሚኒስትር ዶክተር ሊያ ታደሰ ባለፈው ሳምንት ለህዝብ ተወካዮች ምክር ቤት ምክረ ሀሳብ አቅርበው ነበር። የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ የቀረበው ምክረ ሀሳብ ለኮሮና ቫይረስ መከላከያ ጥንቃቄዎች እየተደረገ በዚያውም በምን መልኩ የማህበራዊ የኢኮኖሚያዊ እና ፖለቲካዊ እንቅስቃሴዎችን መቀጠል እንችላለን ለሚለው ጥያቄ ምላሾችን የሚጠቁም እንደነበር ለአሜሪካ ድምጽ ገልጸዋል። ምክር ቤቱም ይህን ምክረ ሀሳብ ካደመጠ በኋላ በሁለት ኮሚቴዎች አማካኝነት ማለትም በሴቶች ወጣቶችና ማህበራዊ ጉዳይና የህግ ፍትህና ዴሞክራሲ ጉዳዮች ቋሚ ኮሚቴዎች አማካኝነት የውሳኔ ሀሳብ ማቅረባቸውን ተናግረዋል። የውሳኔ ሀሳቡ ስድስት ነጥቦችን የያዘ ሲሆን አንደኛው ኮሮና ቫይረስን ለመከላከል የሚያስችል የህግ ማዕቀፍን የተመለከተ ነው ብለዋል። በሁሉም ዘርፎች የምናከናውንባቸው የህግ ማዕቀፎች ጤና ሚኒስቴር ከመለከታቸው ተቋማት ጋር ሆኖ ማዘጋጀት ይኖርበታል። ያ ተደርጎ ነው የትራንስፖርት የሆቴልና ቱሪዝም ስራዎች የሚሆኑ የስፖርት ማዘውተሪያዎች ሆኑ የትምህርት ስራው የሚሆን የምርጫ ስራው የሚሆን እያን ተከትሎ መፈጸም ያለበት ስለሆነ ቀደም ብሎ የህግ ማዕቀፎች መዘጋጀት ይኖርባቸዋል የሚል ነው። ሁለተኛ ውሳኔ ምርጫን የሚመለከት ነው። እንደሚታወቀው ብሔራዊ ምርጫ ቦርድ በሀገሪቱ ምርጫ ለማካሄድ ገለልተኛ አካል በህገ መንግስቱ እንዲቋቋም በሚያዘው መሰረት የተቋቋመው ብሔራዊ ምርጫ ቦርድ ነው። በአንቀጽ ሁለት ሁለት መሰረት ወረርሽኙ ሲከሰት ስራዎችን ማከናወን ስላልቻለ ምርጫውን ማካሄድ አልችልም፣ የውሳኔ ሀሳብ አቅርቦ በህዝብ ተወካዮች ምክር ቤት የተቀባይነት አግኝቶ፣ ነገር ግን እንዴት መፈጸም አለበት የሚል የሚለው የህገ መንግስት አጣሪ ጉባኤ እና ፌዴሬሽን ምክር ቤት በጉዳዩ እንዲወስን ተደርጎ ምርጫው መራዘሙ ይታወሳል። ስለዚህ ከዚህ በመነሳት ጤና ሚኒስቴር የኮሮና ቫይረስ ወረርሽኙን የመከላከል ስራ እየሰራል የምርጫ ስንጓር ደንቡ በዚህ የተቃኘ እንዲሆን አድርገን ምርጫውን ማከናወን እንደሚቻል ምክረ ሀሳብ የቀረበ ስለሆነ በዛ መሰረት አስፈላጊው ቅድመ ዝግጅት ተደርጎ በሁለት ሺህ አስራ ሶስት ምርጫው እንዲከናወን የሚል ውሳኔ ነው። ሁለተኛው ሶስተኛው ውሳኔ ትምህርትን የሚመለከት ነው። ትምህርት ከአንደኛ ደረጃ ማለት አጠቃላይ ትምህርትን ሆነ ከፍተኛ ትምህርትን ጨምሮ ትምህርት ተቋማት መምህራን፣ ተማሪዎችና ወላጆች በደንብ መክረውና በቂ ግንዛቤ ተፈጥሮ አስፈላጊ የተጠቃቂ እርምጃዎች ማለትም በፈረቃ እንዴት ነው የምናከናውነው? የንጽህና መጠበቂያ ቁሳቁሶች እንዴት ይቀርባሉ? መምህራንስ ምን አይነት ዝግጅት ማድረግ ይኖርባቸዋል? የሚሉ ነገሮችን በሙሉ ያካተተ መመሪያ ጤና ሚኒስቴር፣ ትምህርት ሚኒስቴርና የሳይንስና ከፍተኛ ትምህርት ሚኒስቴር በጋራ ተዘጋጅቶ ደረጃ በደረጃ ወደ ስራ መገባት ይኖርበታል የሚል ውሳኔ ነው። ይሄንን ደግሞ ተቋማቱ አሁን መቅረቡ እያዘጋጁ ስለሆነ በዛ ህግ መሰረት ወደ ስራ ይገባል ማለት ነው። አራተኛው ውሳኔ ህዝባዊ እንቅስቃሴዎችን የተመለከተ ሲሆን አስፈላጊ ሁሉ ጥንቃቄ እየተደረገ እንቅስቃሴው የሚቀጥልበት ሁኔታ እንዲመቻች ተብሏል ብለዋል። ማህበራዊና ፖለቲካዊ እንቅስቃሴ መቀጠል ይኖርበታል። ኢኮኖሚ እንቅስቃሴ መቀጠል ይኖርበታል። ምክንያቱም አገር መቀጠል አለበት። ጥንቃቄ እያደረግን አሁንም ወረርሽኙ የተወገደ ስላይደለ በቂ ግንዛቤ አሁን የተፈጠረ ስለሆነ መንግስትም የህክምና ቁሳቁሶችን ማዕከላት ያዘጋጀ ስለሆነ በዚህ መሰረት ስራዎቻችን ማከናወን አለብን የሚል ውሳኔ ነው። አምስተኛው የጤና ተቋማትን አደረጃጀት በብቃት ማጠናከር ነው። አሁን በዚህ ወረርሽኝ ወቅት ብዙ ልምዶች ማካበት ችለናል። ከዚህ ተነስተን ሌሎች መደበኛ በሽታዎችንም ጭምር መከላከል፣ መቆጣጠር የሚቻልበት በበጀትም፣ በሰው ሀይልም በአደረጃጀት እና ባሰራር የጤና ተቋማት ከላይ እስከታች በደንብ ተናቦ መስራት የሚችልበት ሁኔታ መፈጠር ይኖርበታል። ለዚህም አስፈላጊው ዝግጅት ተደርጎ ተግባራዊ መሆን አለበት የሚል ነው። የመጨረሻውና ስድስተኛ ውሳኔ ቅንጅታዊ ስራ ነው። ቅንጅታዊ ስራ ደግሞ ይሄ በኮሮና ቫይረስ ወረርሽኝም ወቅትም ሁሉም ተቋማት ጤና ሚኒስቴር ብቻውን ሳይሆን፣ የትራንስፖርት፣ ባህልና ቱሪዝም፣ የፍትህ አካላት ሁሉም አካላት ተቀናጅተው በመስራት ውጤት ሊያስመዘግቡ የቻሉ ከዚህ ቅንጅት እንደምትወስዱ አሁንም በጋራ ግብረ ኃይል ኖሮ ከፌዴራል ጀምሮ እስከ ታችኛው ቀበሌ መዋቅር ድረስ ያለው አደረጃጀት በደንብ ታውቆ ስራዎቹ የሚመሩበት ሁኔታ ሊኖር ስለሚገባ የሚገባ አስፈጻሚ አካል ይህን አደረጃጀት ፈጥሮ ተግባራዊ እንዲያረግ እና ምክር ቤቱ ደግሞ ቋሚ ኮሚቴዎች በየዘርሳቸው የዚህን አፈጻጸም በደንብ ክትትል መደረግ ይኖርበታል። ስለዚህ አፈጻጸሙን ክትትል እናደርጋለን። ጤና ሚኒስቴር ባስቀመጠው ጋይድላይን መሰረት እያንዳንዱ ተቋም መፈጸሙን እናረጋግጣለን። ለአብነት ብቻ ለምሳሌ ባነሳ ትምህርት ተቋማት ቅድም ባልኩት መሰረት ብቁ ዝግጅት ማድረጋቸው ሲረጋገጥና ፕሮፐርሊ ሰርቲፋይ ሲደረጉ ወደ ስራ የሚገቡበት ሁኔታ ሕጻናት ወደ ትምህርት ከመግባታቸው በፊት ይሄ ጥንቃቄ መደረግ እንዳለበት የተወስኗል ማለት ነው። ከእነዚህ ውሳኔዎች ውስጥ ምክር ቤቱ ስድስተኛ ሀገራዊ ምርጫ እንዲካሄድ ያስተላለፈው ውሳኔ በህገወጥ መንግስት እንዲተገበር የታቀደ እና ተቀባይነት የሌለው ነው ሲል የትግራይ ክልል መንግስት ተቃውሞውን አሰምቷል። የክልሉ መንግስትን ተቃውሞ በተመለከተ የኮሚኒኬሽን ኃላፊ ወይዘሮ ሊያ ካሳ ለቪኦኤ በሰጡት ቃል አሁን በስልጣን ላይ ያለው መንግስት ህጋዊነቱ ከመስከረም ሀያ አምስት በኋላ ስለሚያበቃ ቅቡልነት ያለው ምርጫ ለማካሄድ ባላደራ መንግስት መቋቋም አለበት ብለዋል። ሙሉጌታ አጽብሃ ነው ያነጋገራቸው ዘገባለው በምርጫው ጉዳይ የትግራይ ክልል መንግስት አቋም ለአሜሪካ ድምጽ የተናገሩት የክልሉ የኮሚኒኬሽን ቢሮ ኃላፊ ወይዘሮ ሊያ ካሳም ውሳኔው ትክክል አይደለም በማለት ተቃውመውታል። ምርጫው መካሄድ የነበረበት የተመረጠው መንግስት አምስት ዓመት ሳይሞላው ነው። ሆኖም ግን የህገ መንግስት ትርጉም በማለት ምርጫው ያለ አግባብ ቀድሞ ተራዝመዋል ብለዋል። ለዚህም ነው የትግራይ ክልል የራሱን መንግስት ህጋዊነት ለማስቀጠል ምርጫ ያካሄደው በማለት ገልጸዋል። አሁን ምርጫው ለማካሄድ የተወሰነው ትግራይ ክልል ምርጫ በስኬት በመጠናቀቁ እንዲሁም በተለያዩ የሀገሪቱ አካባቢዎች በመንግስት ላይ ህዝብ ተጽዕኖ እያሳደረ በመሆኑ እንጂ የህዝብ ሉዓላዊነት ለማክበር አይደለም ብለዋል። አሁን የወሰነው ውሳኔ በአምስት ዓመት ውስጥ ጊዜ በማይካሄድ ምርጫ ላይ አሁን ስለወሰነው ተብሎ ከዛ በኋላ የሚካሄድ ምርጫ ይህ ህገ መንግስታዊ ነው፣ ምርጫው ህጋዊ ነው ወይም የህዝብ ተአማኒነት ያረጋገጠ ነው፣ ግልጽ ነው፣ ዴሞክራሲያዊ ነው፣ ፍትሀ ነው ምርጫው የሚለውን ነገር ሊመጣ አይችልም። ስለዚህ ይህ ህገ መንግስታዊ የሆነ አካል ነው የሚመራው ይህ ምርጫ ሊመራው አይገባም ነው የኛ ጥያቄ። የኮሮና ቫይረስ ወረርሽኝ ምክንያት በማድረግ ነው ምርጫው ካሁን በፊት የተራዘመው። አሁን ኮሮና አስኪያ አይደለም እየተባለ ነው ወይ ብለው ይጠይቃሉ። አሁን ደግሞ በህዝብ ተወካዮች ምክር ቤት የተወሰነው ውሳኔ በህገ ወጥ መንግስት እንዲተገበር የታቀደ ተቀባይነት የሌለው ነው ብለዋል። ቀነገደው ያለፈ ምርጫ ነው እየተካሄደ ያለው። አሁን ያለው መንግስት አጠቃላይ ጊዜውን ሊያበቃ ማለት ነው። አስራ ሶስት ቀን ብቻ ነው የቀረው ከመስከረም ሀያ አምስት ህገ መንግስታዊ የሆነ የተቋቋመ መንግስት የለም በዚህ ሀገር። አሁን አስወስኛለሁ እና ከመስከረም 25 በኋላ የሚካሄደው ምርጫ እኔ እመራለሁ ቢል ለኢትዮጵያ ህዝብ ሁለተኛ በደልና ሁለተኛ ወንጀል እየፈጸመ ነው ያለው ይሄ ቡድን። ምክንያቱም የኢትዮጵያ ብሔር ብሔረሰቦች ህዝቦች ይሁንታ የሰጡት ለአምስት ዓመት ብቻ ነው። ከአምስት ዓመት በኋላ ሁሉም እኩል ነው። በዚህ ሀገር ያሉ ሁሉም ኃይሎች ሀገሪቱ ከመፍረስ ለማዳንና ህጋዊና ቅቡልነት ያለው ምርጫ እንዲኖር የባለአደራ መንግስት መቋቋም አለበት የሚል የመንግስታቸው አቋም መሆኑም ተናግረዋል። ምርጫ አካሄዳለሁ ስላለም ዝም ብሎ ዝውብ ተብሎ የሚገባ አይደለም። የራሱ ሂደቶች አሉ። እነዚህ ሂደቶች ለማስኬድ የሚያስችል ገለልተኛ የሆነ አካል፣ ምክንያቱም ከዚህ በኋላ መንግስት የሚባል የለም። ከመስከረም ሀያ አምስት የሚባለው ኦፊሻል በኢትዮጵያ ብሔር ብሔረሰቦችና ህዝቦች የተመረጠ መንግስት የለም። አጠቃላይ ገለልተኛ በሆነ አካል መካሄድ አለበት። ከተካሄደ ባላደራ መንግስት መቋቋም አለበት። የሁሉም ብሔር ብሔረሰቦች የተዋቀረ ሸንጎ መቋቋም አለባቸው። እነዚህ ከተቋቋሙ በኋላ ገለልተኛ በሆነ መንገድ ምርጫውን መካሄድ አለበት እንጂ የህገ መንግስት ትርጉም ማይሰጥበት ትርጉም ሰጥተው ምርጫ ያራዘመ አካል አሁን ለራሱ ስጋት ሲሆንበት አጠቃላይ አገሪቷን ወደ ጫፍ መበታተን ካደረሰ በኋላ ህገ መንግስታዊ ለመምሰልና ህገ መንግስታዊ በሆነ መንገድ ምርጫ እናካሄዳለን የሚልበት ሞራል መስብ እና የለው ነው በስልጣን ላይ የተቆናጠጠው ቡድን የሚል ነው እምነት ያለ። ለወይዘሮ ሊያም ህወሓት ጨምሮ በክልሉ የሚገኙ ፓርቲዎች የፌዴራሉ መንግስት በሚያዘጋጀው ምርጫ ይሳተፋሉ ወይ ብለን ጠይቀ ናቸው። ምርጫው ህጋዊ አይደለም፣ ነገር ግን በምርጫ የመሳተፍ ጉዳይ የሚወሰነው በፓርቲዎቹ በራሳቸው ነው ሲሉ ምላሽ ሰጥተዋል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለ። በዚህ የትግራይ ክልል መንግስት ተቃውሞ ላይ ምላሽ እንዲሰጡን የጠየቅ ናቸው የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰጫ ተጻፎ በፌዴሬሽን ምክር ቤት የስልጣን እድሜው የተራዘመለት ህጋዊ መንግስትና ህጋዊ ተቋማት ያሏት ታላቅ ሀገር ናት ኢትዮጵያ ብለዋል። እንግዲህ ሁላችንን እዚህ ሀገር ላይ ብሔራዊ ክልላዊ መንግስታትም ሆነ ከተማ አስተዳደሮች ሁሉም ፌዴራል መንግስቱም የሚመራው ዜጎች ሁሉ የሚመሩት አሁን ባለው ስራ ላይ ባለው ህገ መንግስት ነው። ስለዚህ የመጀመሪያው ጉዳይ ሆን ህገ መንግስቱን ሁላችንም እንግዲህ ማክበር ይኖርብናል ነው አንዱ ይሄ ነው። ሁለተኛው ህገ መንግስቱ ያቋቋማቸው ተቋማት አሉ። ከእነዚህ ተቋማት መካከል አንዱ ምርጫ ቦርድ ነው፣ ብሔራዊ ምርጫ ቦርድ ሁለተኛ ፌዴሬሽን ምክር ቤት ነው፣ ህገ መንግስት አጣሪ ጉባኤ ነው፣ የህዝብ ተወካዮች ምክር ቤት ነው። እነዚህ ተቋማት ለሚወስኑት ውሳኔ ሁላችንም ሌሎች ተቋማትን በህገ መንግስቱ መሰረት ተገዢ መሆን ይኖርብናል ማለት ነው። ይሄ ማለት ህገ መንግስቱን ማክበር ማለት ነው። ህገ መንግስቱ እናከብራለን፣ በህገ መንግስቱ የተቋቋማ ተቋማት የሚያወጣቸውን ውሳኔዎች እናከብራለን ማለት ነው። ውሳኔዎቹ እንግዲህ ሁሉም ውሳኔዎች እኛ የምንፈልገው ወይ አንድ አካል የሚፈልገው ሌላው አካል የማይፈልገው ሊሆን ይችላል። ግን ውሳኔ ውሳኔ ነው። ውሳኔውን በህጋዊ መንገድ ቅሬታ ያለው አካል ሊያቀርብ ይችላል። በዛ መሰረት ህጉና ስርዓቱን ተከትሎ ይሄዳል እንጂ ህገ መንግስትና ህገ መንግስት ያቋቋመ ተቋም የሚወስናቸው ውሳኔዎች ተቀባይነት አይኖራቸውም ብሎ ማለት ተገቢ ስለማይሆን ያን አክብረን ሁላችንም የምናደርገውን እንቅስቃሴ ፖለቲካዊ እንቅስቃሴ፣ ማህበራዊ እንቅስቃሴ፣ ኢኮኖሚያዊ እንቅስቃሴ በዛ ስር መሆን አለበት እና ይሄ ትልቅ ሀገር ነው ትልቅ ታሪክም ሁሉም ህዝቦቻችን ዋጋ ከፍሎ መስዋዕትነት ከፍሎ ያቆዩትም ሀገር ነው። አሁን ይታየኝ በእልህም በተለያየ ስሜትም ወደዚህም ወደዛም መጓተት ሁላችን ምንም ስለማይጠቅም ቆም ብለን ልዩነት በሚመስሉ ጉዳዮች ላይ የመከሩ አብሮ ችግሮችን እየፈቱ መሄድ ይጠይቃል። ከመስከረም ሀያ አምስት በኋላ የሚሆን ሰላሳ በኋላ የሚሆን ምን መሆን እንዳለበት የተወሰነ ስለሆነ ማለት ነው። ይህ ውሳኔ ሁላችንም የሚገዛን ስለሆነ መንግስትም ይቀጥላል፣ ስራውም ይቀጥላል። ለማላክ ነው። አፈ ጉባኤው በወቅቱ አለም ስለ ኮቪድ አስራ ዘጠኝ የነበረውን ጭንቀት አስታውሰው ኢትዮጵያም ኃላፊነት በተሞላበት መልኩ ያሳለፈችው ህጋዊ ውሳኔ የቅርብ ጊዜ ታሪክ በመሆኑ ሁሉም ያስታውሰዋል ሊያስታውሰውም የሚገባ ነው ብለዋል። የፌዴሬሽን ምክር ቤት የሰጠውን ውሳኔም አስታውሰዋል። የፌዴሬሽን ምክር ቤት ውሳኔ የነበረው ህዝብ ተወካዮች ምክር ቤት ከወሰነበት ቀን አንስቶ በዘጠኝ ወር ጊዜ እስከ አንድ አመት ባለው ጊዜ ውስጥ ምርጫ ተከናውኖ አዲስ መንግስት እስኪመሰረት ድረስ ያለው አስፈጻሚና ያለው ምክር ቤት ይቀጥላል ብሎ ነው የወሰነው። ስለዚህ ይህንን የፌዴሬሽን ምክር ቤት ውሳኔ ባለመቀበል የሚሰጥ አስተያየት ተቀባይነት የለውም ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ